ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ባጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርስ፣ በ25 ሜትር ባንድ በ12040 ኪሎ ኸርስ

በ31 ሜትር ባንድ በ9485 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። ናመሻችሁ ውድ አድማጮቻችን፣ ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ የሰኞ ሰኔ 28 2013 ዓ ም ፕሮግራማችንን እናቀርባለን። የማስተናግዳችሁ አዳኝ ፍስሐዬ ነኝ። ንጉሱ ታምሬ ፕሮግራሙን ይመራል።

በመጀመሪያ ለምሽቱ ካሉን ዝግጅቶች ጥቂቶችን እናሰማ። በኢትዮጵያ ስድስተኛ ብሔራዊ ምርጫ ብልጽግና ፓርቲ ካሸነፈ ተቃዋሚዎችን ለካቢኔያቸው እንደሚሾሙ ጠቅላይ ሚኒስትር አብይ አህመድ መግለጻቸው ታወቀ። የትግራይ ክልል መንግሥት የተኩስ ማቆም ስምምነት ለማድረግ መሟላት አለባቸው ያላቸውን ነጥቦች አቀረበ። አፍሪካ ሦስተኛ ዙር የኮቪድ-19 ወረርሽኝ ሁኔታ እንደተጋረጠባትና

ኢትዮጵያ ውስጥ በቫይረሱ የሚያዙ ሰዎች ቁጥር እየጨመረ መሆኑ ተገለጸ፣ የሚሉትና ሌሎችም ዝግጅቶች ይኖሩናል። ከዚህ ቀደም እንደነበረው አይነት መንግሥት ኢትዮጵያ ደግማ እንድትፈጥር አንፈልግም። እኛ የምንፈልገው ከየፓርቲው ያሉ ሻልሻል ያሉ ሰዎች አንድ ሚሁን ሁለት ካቢኔ ውስጥ አንድ ሚሁን ሁለት በየኤጀንሲው፣ በየክልሉ፣ በየምናምኑ እየገባ ሀገሩን የሚያግዝ ፖለቲካ ሲመጣ የሚጨቃጨቅ

ልማት ሲመጣ አብሮም ይሠራ ነው እንጂ ምንፈልገው ተቋሚ የሆነ ሁሉ ከወደቀ ወድቀሃል፣ አምስት ዓመት ጠብቅ አንልም። ጠቅላይ ሚኒስትር አብይ አሕመድ ለፓርላማ ካደረጉት ንግግር የተቀነጨበ ነው። ሙሉ በአብይ ርዕስ ይቀርባል። አሁን የምሽቱ ዜና ይሰማል። ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጅ ይታየ ነኝ

መከላከያ ሰራዊት ከትግራይ ክልል የወጣው በአራት ግንባሮች ተከፍሎ ከአንድ ወር በላይ በቆየ ሂደት መሆኑን ጠቅላይ ሚኒስትር አብይ አሕመድ ገለጹ። ትግራይ ክልል ያለው ግጭት ከፍተኛ ጣልቃ ገብነት ያለበት መሆኑንና በብዙዎች ዘንድ ግጭቱ እንዲቆም አይፈለግም ሲሉ ዛሬ ለተወካዮች ምክር ቤት አባላት የተናገሩት ጠቅላይ ሚኒስትሩ የዚህም ዓላማ ትግራይን ጨምሮ ኢትዮጵያን ማዳከም ነው ብለዋል።

የህወሀት ባለስልጣናት በተደጋጋሚ በሰጧቸው መግለጫዎች የኢትዮጵያ ሰራዊት መቀሌን ጨምሮ ከክልሉ የወጣው ተሸንፎ ነው ቢሉም ጠቅላይ ሚኒስትር አብይ ግን መንግስታቸው ጥናት በማድረግ ባሳለፈው ውሳኔ ማስወጣቱን ገልጸዋል። ሬፈረንደም ወይም ህዝበ ውሳኔ ብለው በገለጹት ምርጫ የኢትዮጵያ ህዝብ ሰላምና ጠንካራ መንግስት እንደሚፈልግ አሳውቋል ያሉ ሲሆን

ይህንን ለመቀልበስ የሚነሳ ማንኛውም ሐሳብ ተቀባይነት እንደሌለው አስጠንቅቀዋል። እስካሁን የነበረውን አይነት መንግስታዊ መዋቅር እንዲቀጥል የመንግስታቸው ፍላጎት እንዳልሆነ ገልጸው በምርጫው የተሳተፉ የፖለቲካ ፓርቲዎች እንደየተሳትፏቸው በመንግስት የአስፈጻሚ መዋቅር ውስጥ እንደሚካተቱም ጠቅላይ ሚኒስትሩ ጠቁመዋል። የህዝብ ተወካዮች ምክር ቤት በዛሬው አራተኛ ልዩ ስብሰባው ለ2014 ዓ.ም የቀረበውን

የ561.67 ቢሊዮን ብር በጀትም አጽድቋል። ዝርዝሩን ከዜና በኋላ በአብይ ርዕስ ዘገባ እንመለስበታለን። ደቡብ ክልል ውስጥ የሚስተዋሉ የጸጥታ ችግሮች ልዩ ትኩረት የሚያሻቸው መሆኑን ምክትል ርዕሰ መስተዳደሩ አቶ ርስቱ ይርዳው ለክልሉ የህዝብ እንደራሴዎች ተናገሩ። የጸጥታ ኃይሉን በማደራጀት አንጻራዊ ያሉት ሰላም መፈጠሩን ቢገልጹም ዘላቂ መፍትሄ ገና እንዳልተገኘ ነው ያመለከቱት።

ሐዋሳ ውስጥ ትናንትና እና ከትናንት በስቲያ በተካሄደው የክልሉ ምክር ቤት ጉባኤ ላይ የተጠናቀረ ዘገባ በመጽሔት ክፍለ ጊዜ እናቀርባለን። የተባበሩት መንግስታት ድርጅትና የአፍሪካ ህብረት ሰላም አስከባሪዎች ዳርፉር የሚገኙትን 14 የጦር ሰፈሮች ለሱዳን መንግስት አስረክበዋል። ላለፉት 13 ዓመታት የተባበሩት መንግስታት ድርጅትና የአፍሪካ ህብረት ይዞታ የነበሩትን 14 የጦር ሰፈሮች አሁን

የሱዳን መንግስት ተረክቧል። ለክፍለ ሀገሯ ነዋሪዎች የተለያዩ አገልግሎቶችን እንዲሰጡ ጥቅም ላይ ይውላሉ ነው የተባለው። ይፋዊ ርክክቡ በቅርቡ የተከናወነው በሱዳን መንግስትና በተባበሩት መንግስታት እንዲሁም የአፍሪካ ህብረት ሰላም አስከባሪ ሰራዊት ዩናሚድ ባለፈው የካቲት ወር መጨረሻ በተፈራረሙት ስምምነት መሰረት መሆኑ ተጠቁሟል።

የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት የጦር ሰፈሮቹን ለሱዳን መንግስት ለማስረከብ ውሳኔ ያሳለፈው ባለፈው አመት እንደነበረ ይታወሳል። መንግስታቱ ድርጅት ረዳት ዋና ጸሐፊ ኢምባዬ ባባካር ሲሴ እንዳስረዱት ሰላም አስከባሪ ሰራዊቱንና መሳሪያዎችን የማውጣቱ ስራ ለአራት ወራት ሲካሄድ ቆይቷል።

ግብጽ ከጥቂት ወራት በፊት የስዌዝ መተላለፊያን ዘግቶ የንግድ መርከቦችን ማለፊያ አሳጥቶ ከነበረው ግዙፍ መርከብ ባለቤት ጋር የያዘችው የክፍያ ወይም የካሳ ክፍያ ጭቅጭቅ በስምምነት መቋጨቱን የካናሉ አስተዳደር ባለስልጣን አስታወቀ። ኤቨር ጊቨን ከሚባለው ግዙፍ እቃ ጫኝ መርከብ ባለቤት ድርጅቱ ጋር የተደረገው የካሳ ክፍያ ስምምነት መጠን ምን ያህል እንደሆነ ግን አልዘረዘረም።

የስዊዝ ካናል አስተዳደር ባለስልጣኑ ስምምነቱ በይፋ ኢስማኤልያ የምትባለው ከተማ ውስጥ እንደሚፈረም ነው ያስታወቀው። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ወደ ኮቪድ-19 ዜናዎች ስንሸጋገር ዩናይትድ ስቴትስ ውስጥ በኮቪድ-19 መከላከያ ክትባት ጉዳይ በዲሞክራቶችና በሪፐብሊካኖች መካከል የሚያስደነግጥ ልዩነት አለ ሲል አንድ ግምገማ ጠቆመ።

በዋሽንግተን ፖስት ጋዜጣ እና ኤቢሲ ኒውስ ባካሄዱት የህዝብ አስተያየት ጥናት ከተጠየቁት ዲሞክራቶች ውስጥ 85 ከመቶ በሁለት ጊዜ ከሚሰጡት ክትባቶች ቢያንስ የመጀመሪያውን የወሰዱ መሆናቸውን ሲናገሩ፣ ሪፐብሊካኖቹ ግን 45 ከመቶ ብቻ መሆናቸውን ጠቁሟል። ከዚህም በስተቀር ከዲሞክራቶቹ ውስጥ ክትባቱን ላልከተብም እችል ይሆናል ያሉት ስድስት ከመቶ ብቻ ሲሆኑ

ከሪፐብሊካኖቹ መካከል ግን ይህንኑ መልስ የሰጡት 47 ከመቶ መሆናቸውን የአስተያየት ግምገማው ያሳያል። እዚህም ሌላ የኮቪድ ክትባት ካልተከተቡ አሜሪካውያን ውስጥ 60 ከመቶ ዩናይትድ ስቴትስ ዴልታ ስለሚባለው የኮሮና ቫይረስ ልውጥ ዝርያ አደገኝነት ታጋንናለች ሲሉ 18 ከመቶ ደግሞ መንግስት የልውጡን የኮሮና ቫይረስ አደገኝነት በትክክል እያስረዳን ነው ማለታቸውን

ይኸው የአስተያየት ግምገማ ይጠቁማል። ክትባቱን ከወሰዱ መካከል ግን መንግስት ዴልታ የተባለውን ቫይረስ በተመለከተ የሚናገረው ትክክለኛውን ነገር ነው ያሉት 64 ከመቶ መሆናቸውንም ገልጾ አነጻጽሯል። ራሱን ቀይሮ ብቅ ያለው ዴልታ ተብሎ የሚጠራው የኮሮና ቫይረስ ዝርያው በዓለም ዙሪያ ከባድ ጉዳት ማድረሱን እንደቀጠለ ነው።

የኢራን ፕሬዚደንት ሐሰን ሩሃኒ ለአምስተኛ ጊዜ የኮቪድ-19 ስርጭት ማዕበል ሊመታን ነው ሲሉ አስጠንቅቀዋል። በዴልታው ዝርያ ምክንያት ታመው ሆስፒታል የሚገቡ ሰዎች ቁጥርም እጅግ እያሻቀበ መምጣቱን የኢራን ባለሥልጣናት ገልጸዋል። ዋና ከተማዋን ቴህራንን ጨምሮ በ275 የሀገሪቱ ከተሞች በግድ አስፈላጊ ያልሆኑ የንግድ ተቋማት እንዲዘጉ ትዕዛዝ ተሰጥቷል።

የቫይረሱ ስርጭት ከፍተኛ በሆነባቸው ከተሞች መካከልም የጉዞ ገደቦች ተደንግገዋል። በዘገባዎች መሰረት ኢራን ውስጥ እስካሁን የተከተቡት ሰዎች ከህዝቡ አምስት ከመቶውን ብቻ የሚይዙ ናቸው። በጃንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ መሰረት ዓለም ዙሪያ ያለው የኮሮና ቫይረስ ተያዦች ቁጥር ዛሬ 183.8 ሚሊዮን ገብቷል። ከዚህ ውስጥ ትልቁን ቁጥር በያዘችው በዩናይትድ ስቴትስ

የተያዦቹ ቁጥር 33.7 ሚሊዮን ሲደርስ፣ ከፍተኛውን ትልቅ ቁጥር በያዘችው በህንድ ደግሞ 30.6 ሚሊዮን፣ በብራዚል 18.8 ሚሊዮን መግባቱን መረጃው ያመለክታል።

ትናንት እሁድ የአንጀት ቀዶ ጥገና ሕክምና የተደረገላቸው የሮማ ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ብፁዕ አቡነ ፍራንሲስ ነቅተዋል። የመተንፈሻ አጋዥ መሳሪያ ሳያስፈልጋቸው በራሳቸው እየተነፈሱና አጠቃላይ በጥሩ ሁኔታ ላይ ያሉ መሆኑን ከቫቲካን የወጣው መግለጫ አመለከተ።

የ84 ዓመቱ ብፁዕ አቡነ ፍራንሲስ ትናንት ማታ በሮም በሚገኝ ሆስፒታል አስር የቀዶ ጥገና ሐኪሞች በተሳተፉበት ሕክምና ትልቁ አንጀታቸው የተወሰነው ክፍል ተቆርጦ ወጥቷል። የሆስፒታሉ ቃል አቀባይ እንዳስታወቁት ሌላ ያልታሰበ የጤና እክል ካልተከሰተ በስተቀር ሆስፒታሉ ተኝተው የሚቆዩት ለሰባት ቀናት ያህል ይሆናል ተብሏል።

በመጨረሻም ዩናይትድ ስቴትስ ደቡባዊ ፍሎሪዳ ውስጥ በአንድ ጎን በኩል የተደረመሰውን ባለ 12 ፎቅ ህንፃ እሪውን ክፍል ከአደጋው በኋላ እየዋዠቀ በመሆኑ እንዳለ ለማፍረስ ዕቅድ ተይዟል። በተለይም በአካባቢው በሚጠበቀው ከባድ ዝናብ አዘል ማዕበል ሊያፈርሰው ይችላል የሚል ስጋት ተፈጥሯል። ከአደጋው በኋላ ሲካሄድ በሰነበተው የሰለባዎች ፍለጋ ሥራ

እስከ ትናንት 24 አስከሬኖችን ማውጣት የተቻለ ሲሆን 121 ሰዎች እስካሁን የደረሱበት አልታወቀም። ከፍርስራሹ ውስጥ በህይወት የወጣ ሰውም እንደሌለ ነው የተነገረው። ኤልሳ የሚል ስያሜ የተሰጠው ከባድ ነፋሳማው ማዕበል ዛሬ ሰኞ ማታ በኪዩባ በኩል አድርጎ ወደ ፍሎሪዳ ያመራል ተብሎ ነው የተተነበየው። የፍሎሪዳ አገረ ገዥም የፈረሰው ኮንዶሚኒየም ህንፃ ያለበትን ማያሚ ዴድ ወረዳን ጨምሮ በ15 ወረዳዎች

አስቸኳይ ጊዜ አውጀዋል። ለሰዓቱ የተጠናቀረው ዜና በዚሁ ያበቃል። ቆንጅትን ለዜናው እናመሰግናለን። አድማጮች በ22 በ25ና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት።

ዝግጅቶቻችን ድረገጻችን ላይ አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡካችን ደግሞ ቪኦኤ አምሃሪክ ላይ በቀጥታ ታገኙናላችሁ። ከሰኞ እስከ አርብ አህዱ ሬዲዮ 943 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ ቁጥራችን 2022059942 ነው፣ የውስጥ መስመር 14። አሁን የዕለቱ አብይ ርዕስ ይቀርባል።

የመከላከያ ሰራዊት ከትግራይ ክልል የወጣው በአራት ግንባሮች ተከፍሎ ከአንድ ወር በላይ በቆየ ሂደት መሆኑን ጠቅላይ ሚኒስትር አብይ ገለጹ። በትግራይ ክልል ያለው ግጭት ከፍተኛ ጣልቃ ገብነት ያለበት መሆኑንና በብዙዎች ዘንድ ግጭት እንዲቆም እንደማይፈለግ ዛሬ ለተወካዮች ምክር ቤት አባላት የተናገሩት ጠቅላይ ሚኒስትሩ የዚህም ዓላማ ትግራይን ጨምሮ ኢትዮጵያን ማዳከም ነው ብለዋል። የህወሀት ባለሥልጣናት በተደጋጋሚ በሰጧቸው መግለጫዎች

የኢትዮጵያ ሰራዊት መቀለን ጨምሮ ከክልሉ የወጣው ተሸንፎ መሆኑን ቢገልጹም ጠቅላይ ሚኒስትር አብይ ግን መንግስታቸው ጥናት በማድረግ ባሳለፈው ውሳኔ ማስወጣቱን ገልጸዋል። ሬፈረንደም ህዝበ ውሳኔ ብለው በገለጹት ምርጫ የኢትዮጵያ ህዝብ ሰላምና ጠንካራ መንግስት እንደሚፈልግ አሳውቋል ያሉም ሲሆን ይህን ለመቀልበስ የሚነሳ ማንኛውም ሐሳብ ተቀባይነት የለውም ብለዋል።

እስካሁን የነበረውን አይነት መንግስታዊ መዋቅር እንዲቀጥል የመንግስታቸው ፍላጎት እንዳልሆነ ገልጸው በምርጫው የተሳተፉ የፖለቲካ ፓርቲዎች እንደየተሳትፏቸው በመንግስት አስፈጻሚ መዋቅር ውስጥ እንደሚካተቱም ጠቅላይ ሚኒስትሩ ጠቁመዋል። የህዝብ ተወካዮች ምክር ቤት በዛሬው አራተኛ ልዩ ስብሰባው ለ2014 ዓ.ም የቀረበውን 561 ነጥብ 67 ቢሊዮን ብር ባጀትም አጽድቋል ኬኔዲ አባተ።

ዘገባ አድርሶናል።

የህዝብ ተወካዮች ምክር ቤት በአምስተኛ ዘመን ስድስተኛ ዓመት የስራ ዘመኑ ባደረገው የመጨረሻ ስብሰባ ላይ የተገኙት ጠቅላይ ሚኒስትር አብይ አህመድ ከምክር ቤቱ አባላት ለተነሱላቸው የተለያዩ ጥያቄዎች ሰፊ ማብራሪያ ሰጥተዋል። ጠቅላይ ሚኒስትሩ ማብራሪያ ከሰጡባቸው ጉዳዮች መካከል የትግራይ ክልል ጉዳይ ዋነኛው ነው። ፌዴራል መንግስት ሰራዊቱን ከትግራይ ክልል ለማስወጣት የወሰነው በጥናት ላይ በመመስረት እንደሆነ የገለጹት ጠቅላይ ሚኒስትሩ ውሳኔው ላይ ለመድረስ የኢትዮጵያን የቀድሞ ታሪክ ጨምሮ

በቅርብና በሩቅ ጊዜያት በጦርነት ውስጥ ያለፉ የሌሎች ሀገራት ታሪክ መጠናቱንም ነው የተናገሩት። ከዚህ አንጻር ኤርትራ ከኢትዮጵያ ለመገንጠል ያደረገችውን ጦርነት ለአብነት የጠቀሱት ጠቅላይ ሚኒስትሩ በወቅቱ ነበረ እንዳሉት የውጭ ኃይሎች ጣልቃ ገብነት ሁሉ በአሁኑ የትግራይ ክልል ግጭትም ከፍተኛ ጣልቃ ገብነት መኖሩንና ብዙዎች ግጭቱ እንዲቆም እንደማይፈልጉ ጠቁመዋል። ኢትዮጵያና ኤርትራ ሰላሳ ዓመት ተዋጉ።

መቼም ኢትዮጵያና ኤርትራ ሰላሳ ዓመት ሲዋጉ ሁሉ ሀሳብ ሁሉ ፍላጎት ሁሉ ትጥቅ ሁሉ በጀት የነሱ ነበር ብለን ራሳችንን አንሸውትም ከጀርባዎቻችን ከፍተኛ ኃይሎች ነበሩ በደንብ ያባሉን ምን አገኙ የደቀቀች የደከመች ኤርትራ የደቀቀች የደከመች ኢትዮጵያን ፈጠሩ ብዙ ሰው ረገፈ ብዙ ሀብት ረገፈ መጨረሻ ያገኘ ነው ግን ሁለት የደቀቀ አገር ነው አሁን ያለውን የትግራይ ሁኔታን ስንመለከት

በእኔ ግምት ግጭቱ እንዲቆም የሚፈልግ ኃይል ብዙ አይደለም። እንዲሁ የተጋጨን የተጋጋጠን የተጋጋጥን የደቀቀች ትግራይ የደቀቀች ኢትዮጵያን ማየት ወዲያው ደግሞ አማራና ኦሮሞ እያሉ የደቀቀ ኦሮሚያ የደቀቀ አማራን ማየት ፍላጎቶች ያሉበት ነው የሚል ምልከታዎች አይተናል። አደገኛ ልምምዶች አይተናል። ወጣ ደግሞ አል ዩክሬን አየን። አሁን ዩክሬን ያለውን ነገር ምንድን ነው የሆነ ያለው ዩክሬን ላይ ይመሳሰላል። ምስራቅ ዩክሬንና አሁን በሰሜን በእኛ ሀገር ያለው ነገር ምንድን ነው? ከኋላ ያሉ አክተሮች ምን ይመስላሉ?

ዩክሬን ላይ የሚወሰን ውሳኔ ሪያክት የሚደረግበትና ኢትዮጵያ ሲወሰን ሪያክት የሚደረግበት አራምባና ቆቦ ለአንድ አይነት ሁኔታ ማለት ነው። የህወሀት አመራሮች በተደጋጋሚ በሰጧቸው መግለጫዎች የኢትዮጵያ ሰራዊት መቀሌን ጨምሮ ከክልሉ የወጣው ተሸንፎ መሆኑን ቢገልጹም ጠቅላይ ሚኒስትር አብይ ግን መንግስታቸው ሰራዊቱን ያስወጣው ጥናት በማድረግ የጥሞና ጊዜ ያስፈልጋል በሚልና ኢትዮጵያ ባሉባት ሌሎች የተለያዩ ችግሮች ላይ ትኩረት ለማድረግ በማሰብ መሆኑንም በድጋሚ አንስተዋል።

ይህ ውሳኔ ከመወሰኑ በፊት ከትግራይ ክልል የተለያዩ የህብረተሰብ ክፍሎች ጋር እንዲሁም ከመንግስታቸው የካቢኔ አባላትና ወታደራዊ አመራሮች ጋር በርካታ ውይይቶች እንደተደረጉም ነው የገለጹት። ሰራዊቱ ከትግራይ ክልል የወጣው በአራት ግንባሮች ተከፍሎ ከአንድ ወር በላይ በቆየ ሂደት መሆኑንም ጠቅላይ ሚኒስትሩ ተናግረዋል።

የሰራዊት ማውጣትን በሚመለከት ያው ከዚህ ቀደም ሀሳቡን መግለጹ የራሱ ችግር ስላለበት ከወታደራዊ ዲሲፕሊንና ምስጢር አንጻር አልተገለጸም። ግን አሁን ግልጽ ለማድረግ እኛ ወታደር ያወጣ ነው። ትናንትና መቀሌ ወጣ ሲባል ስትሰሙ አይደለም፣ ከአንድ ወር በላይ የፈጀ ፕሮሰስ ነው። በአራት ግንባር ከፍለን እያወጣን ነበር። በአንደኛው ግንባር ትጥቆቻችንና ወታደሮቻችን ስናወጣ እናንተም አልጠረጠራችሁም፣ ጁንታውም አልጠረጠረም፣ ብዙ አላወቀም።

ሁለተኛውን ዙር ስናወጣ ለምሳሌ ከምርጫ 15 ቀን በፊት ሰፊ ኃይል አወጥተናል። ብዙ ችግር አልነበረም። ሶስተኛው ኃይል ስናወጣ ነው ጥርጣሬ የመጣው። በርከት ያለ ኮንቦይ፣ በርከት ያለ ኃይል ታጥቆ ተጭኖ ከመሀል አካባቢ ተንቤን አካባቢ ያለው ጋር ሲወጣ፣ በዚህ ጊዜ ሰፋ ያለ ህዝብ በማሰማራት ትጥቄ እየወጣ ነው፣ ሰራዊቱ እየወጣብን ነው በሚል እና በሌላም በሌላም ምክንያት አንዴ 2300 መኪና በሚንቀሳቀስበት ሰዓት በኪሎሜትሮች ነው ጉዞ ያለው እና እዚህ መሀል መንገድ እየዘጉ ግጭት ለመፍጠር

ጎማ መተንፈስ፣ መኪና ማቃጠል አይነት ሙከራዎች ተደርገዋል። አራተኛው ከመቀሌ ያወጣ ነው ኃይል መቀሌ አካባቢ ጠንከር ያለ ኃይል

በብዙ በሺ የሚቆጠሩ መኪናዎች አሰልፎ የወጣ ኃይል አመቺ ቦታ ላይ ስለነበረ ጥቃት ያልደረሰበት ብቻ ሳይሆን መቀሌን በኃይል ተይዟል ወይ ለምትሉ ሰዎች ከመቀሌ መከላከያ ወጥቶ ቢያንስ ለሁለት ቀን ጁንተው አልገባም። በኢትዮጵያ መንግስት ላይ የሚዲያ ዘመቻዎች በስፋት እየተደረጉ እንደሚገኙና መንግስትን ለመቀየር ሙከራ የሚያደርጉ ሀገራትም ጭምር መኖራቸውን በመግለጽ ጠቅላይ ሚኒስትር አብይ እነዚህን አካላት ተችተዋል። ባለፉት ጊዜዎች በጣም ብዙ ስራዎች ተሰርተዋል እዛ አካባቢ

ምንም አይነት የሚዲያ ጩኸት አላየንም። ሰሞኑ ግንቺ ሁለት ቀን ዓለም አቀፍ ሚዲያው እያስተጋባ ያለበት መንገድ በጣም ያስገርማል። ኢትዮጵያውያን መንቃት እንዳለብን ያመላክታል። እንደዛ አይነት አፍ የሚያስከድን ምርጫ አካሂደን መዘገብ የተቸገረው ሚዲያ ከየት መጥቶ ነው አሁን እንደዚህ ድግስ ያሞቀው ብለን ማሰብ ይጠይቃል። ዋና ጉዳይ ግን እኛ በተቀደረልን ቦይ አንሄድም

መንግስት መቀየር አለበት። አሁን ያለው መንግስት አይመችም የሚል ሙከራ የሚያደርጉ ሀገራት እንዳሉ እናውቃለን። ለእነዚህ ሀገራት ያለን መልእክት ኢትዮጵያ እስከ ጸናች እስከ ቆመች ድረስ እዚህ ያሉ ግለሰቦች ስልጣን ላይ መቆም ሰከንደሪ ጉዳይ ነው። ተላላኪ እና የኢትዮጵያ ሕዝብ ጥቅም የሚሸጥ መንግስት ከመሆን ደግሞ አንዴ ሳይሆን መቶ ጊዜ ሬጅም ቼንጅ ቢደረግ ይቻላል። ጥቅም ስለሌለው ግን አያዋጣም።

የኢትዮጵያ ህዝብ በሪፈረንደም አሳይተዋል፣ ምን እንደሚፈልግ ከእኛ ጋር ተከባብሮ አብሮ መኖር ጥሩ ነው። ከዛ ውጭ ያለው ነገር ብዙ ጠቃሚ አይደለም። ነገር ግን ኢትዮጵያውያን የሚቀደድልን ቦዮች አሉ። ቆም ብለን ማየት ያስፈልገናል። ሰኔ 14 ከተካሄደው አጠቃላይ ምርጫ ጋር በተያያዘ በሰጡት ማብራሪያ ምርጫው ስኬታማና አስተማሪ እንደነበር ገልጸው ለዚህም ህዝቡን፣ የፖለቲካ ፓርቲዎችንና ምርጫ ቦርድን ጨምሮ የተለያዩ አካላትን አመስግነዋል። ሪፈረንደም ወይም ህዝበ ውሳኔ ብለው በገለጹት ምርጫ

የኢትዮጵያ ህዝብ ሰላምና ጠንካራ መንግስት እንደሚፈልግ አሳውቋል ያሉት ጠቅላይ ሚኒስትሩ፣ ይህን ለመቀልበስ የሚነሳ ማንኛውም ሀሳብ ተቀባይነት እንደሌለው አስጠንቅቀዋል። የኢትዮጵያ ህዝብም አሁን ባደረገው ሪፍረንደም ሪፍረንደምን ያደረገው ባይዘወ የኢትዮጵያ ህዝብ የተመዘገበው ከተመዘገበው የመረጠው በፐርሰንቴጅ የታወዳድሩት በዓለም ላይ አደኩ የሚል ሀገርም አሜሪካን ጨምሮ

ሊመርጥ ከሚችል ዜጋ የመረጠው ቁጥር የኢትዮጵያ በጣም ብዙ እጥፍ ይበልጣል። ይሻላል መርጡ አልወጥቶ ነግሮናል። ለእኛም ሌላውም የምፈለገው ሰላም ነው። መንግስት ጠንካራ መንግስት ነው። ዝም ብላችሁ የሚላላክ ነገር አታምጡብኝ ብሏል። አሁን ይህን ለማፍረስ ደግሞ የቋንቋ አዳዲስ ቋንቋዎች ይፈጠራሉ። አንሰማም። የኢትዮጵያ ህዝብ ሪፍረንደም እናከብራለን። የኢትዮጵያ ህዝብ ሪፍረንደም ግን ሜሴጁ አንድ ፓርቲ ለፍ ሳይሆን ኢትዮጵያ ታሸንፍ እንደሆነም በደንብ እንገነዘባለን። ኢትዮጵያን በጋራ ሆነን የተሻለ መንግስት

የተሻለ ስርዓት እንፈጥራለን። እስካሁን የነበረውን አይነት መንግስታዊ መዋቅር እንዲቀጥል የመንግስታቸው ፍላጎት እንዳልሆነ ገልጸው በምርጫው የተሳተፉ የፖለቲካ ፓርቲዎች እንደ የተሳትፏቸው በመንግስት የአስፈጻሚ መዋቅር ውስጥ እንደሚካተቱም ጠቁመዋል። ከዚህ ቀደም እንደነበረው አይነት መንግስት ኢትዮጵያ ደግማ እንድትፈጥር አንፈልግም። እኛ ምንፈልገው ከየፓርቲው ያሉ ሻል ሻል ያሉ ሰዎች አንድ ሚሁለት ካብኔ ውስጥ አንድ ሚሁለት በየኤጀንሲው

በየክልሉ በየምናምኑ እየገባ ሀገሩን የሚያግዝ ፖለቲካ ሲመጣ የሚጨቃጨቅ ልማት ሲመጣ አብሮ የሚሰራ ነው እንጂ የምንፈልገው ተቋሚ የሆነ ሁሉ ከወደቀ ወድቀሃል አምስት ዓመት ጠብቅ አንልም። በእርግጥ ይሄ ምርጫ በጣም ተሸውደው በወዳጆቻቸው የግምገማ ስህተት ምክንያት ተሳስተው ያጡ ሰዎች አምስት ዓመት ጠበቅ ሊገደሉ ይችላሉ። ከዛ ውጭ ግምገማ ሳያሳስተው ጸንቶ ቆሞ በውድድር ውስጥ ያለፈ ግን በየደረጃው በአስፈጻሚ ውስጥ በተለያየ አካላት ተሳትፎ

ጠንካራ መንግስት ሀገር የሚያሻግር መንግስት ማድረግ አለብን። ይህን የምናደርገው ኢትዮጵያ ታሸንፍ። ኢትዮጵያ አሸንፋለች ካል ብልጽግና አሸንፏል ከሚለው ጋር በጣም ይራራቃል። ኢትዮጵያ የምታሸንፈው ልጆቿ ሁሉ በጋራ ሲቆሙላት ስለሆነ በእኛ በኩል

ምንፈልገው በየትኛውም ደረጃ ቢሆን አገሩን በነጻነት ማገልገል የሚፈልግ ሰው ከእኛ ጋር ሆኖ እንዲያገለግል እንፈልጋለን። ጠቅላይ ሚኒስትሩ ኢትዮጵያ አሁን ላይ በተለያዩ ሀገራት ካሏት ከስልሳ በላይ ኤምባሲዎችና የቆንስላ ጽህፈት ቤቶች ውስጥ ቢያንስ ሰላሳ ኤምባሲዎች መዘጋት እንዳለባቸውም ተናግረዋል። ለዚህም በዋና ምክንያትነት ያስቀመጡት የወጪ ቁጠባ ነው። በሌሎች ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳዮች ላይም ሰፊ ማብራሪያ የሰጡት ጠቅላይ ሚኒስትር አብይ በማጠቃለያቸው የስልጣን ጊዜውን ያጠናቀቀውን ምክር

ምክር ቤት አመስግነዋል። ከኮቪድ-19 ወረርሽኝ ጋር በተያያዘ በአምስተኛ የምርጫ ዘመኑ የስልጣን ጊዜው በህገ መንግስቱ ከተደነገገው በላይ ለስድስተኛ ዓመት የቆየው የህዝብ ተወካዮች ምክር ቤት በዛሬው አራተኛ ልዩ ስብሰባው ለ2014 ዓ ምት የቀረበውን 561.67 ቢሊዮን ብር በጀት አጽድቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።

መዲህ እናመሰግናለን። አሁን የትግራይ ጉዳይ በህወሓት የሚመራው የትግራይ ክልል መንግስት የተኩስ ማቆም ስምምነት ለማድረግ ቅድመ ሁኔታዎችን አስቀመጠ። የክልሉ መንግስት ባወጣው መግለጫ የኤርትራና የአማራ ክልል ኃይሎች ከክልሉ እንዲወጡ፣ ከክልሉ ዓለም አቀፍ በረራ ማካሄድን ጨምሮ ሁሉም መገናኛ እንዲከፈቱ፣ ወደ ትግራይ ማንኛውም የፌዴራል መንግስት የጸጥታ አካል እንዳይገባ የሚሉ ቅድመ ሁኔታዎች ይገኙባቸዋል።

የመቀለው ዘጋቢያችን ሙልጌታ ጽበሃ የመግለጫውን ይዘት ያሰማናል።

በህወሓት የሚመራ የትግራይ ክልል መንግስት በተኩስ አቁም ስምምነት አስመልክቶ ባወጣው የጽሁፍ መግለጫ ችግሮች በሰላማዊ መንገድ መፍታት በመርህ ደረጃ እንደሚቀበል በመግለጽ በአሁኑ ጊዜ በትግራይ ቀውስ ጉዳይ ተኩስ ለማቆም ግን ቅድመ ሁኔታዎችን አስቀምጧል። መግለጫው የኢትዮጵያ መከላከያ ሰራዊት ከትግራይ የወጣው በኃይል ተመቶ እንጂ ለአርሶ አደር አስቦ አይደለም ብሏል። ተኩስ ለማቆም ሰባት ቅድመ ሁኔታዎች ያስቀመጠው መግለጫ ከትግራይ የኤርትራና የአማራ ኃይሎች ከጦርነት በፊት

ወደ ነበሩበት ቦታ በአስቸኳይ እንዲመለሱ፣ እንዲሁም በኢትዮጵያ ውስጥ የኤርትራ ጸጥታ አካላት አሉ፣ እነሱም እንዲወጡ ብሎ ከትግራይ ጋር በተያያዘ ደግሞ ከኤርትራ ጋር የሚደረግ ውይይት በክልሉ መንግስት ብቻ እልባት ሲያገኝ ነው ብሏል መግለጫው በትግራይ ላይ የተፈጸመ የጦር ወንጀል በመግለጫው አገላለጽ የዘር ማጽዳት የተሳተፉ ያላቸውን የኢትዮጵያና ኤርትራ መሪዎች እንዲሁም ሌሎች አካላት የተባበሩት መንግስታት በሚያቋቁመው አካል ተጣርቶ በዓለም አቀፍ ደረጃ ተጠያቂ ከሆኑ ነው ብሏል

ተብሏል። የሰብአዊ እርዳታ በሁሉም የማጓጓዣ አማራጭ ለህዝብ መድረስ ሲችል፣ እንዲሁም የተፈናቀሉ ዜጎች ወደ ነበሩበት ሲመለሱና ለደረሰባቸው ጉዳት ደግሞ ካሳ ከተሰጣቸው ነው ሲል መግለጫው አትቷል። ህዝባዊ አገልግሎቶች መብራት፣ ቴሌኮሚኒኬሽን፣ ባንክ፣ የአውሮፕላን በረራ፣ ትምህርት፣ ህክምናና ንግድ ወደ ህዝቡ ያለማቋረጥ ከደረሰ፣ እንዲሁም አለም አቀፍ በረራ ከክልሉ የአውሮፕላን ማረፊያዎች የሚጀመር ከሆነ ነው ብሏል። መግለጫውም መግለጫው የክልሉ የ2013 ዓ

አልተዘጋጀትም። ቀጥታ በህዝብ ለተመረጠ መንግስት ገቢ እንዲደረግ ያለ ሲሆን ማንኛውም የፌዴራል መንግስት የጸጥታ አካልም ወደ ትግራይ እንዳይገባ ከተደረገ ነው ሲል ነው።

የገለጸው ከመስከረም 25 በኋላ ደግሞ የወጡ ህጎች ህጋዊነት የላቸውም ያለው ይህ መግለጫ ትግራይን የሚመለከቱ የወጡ ህጎች ሲሰረዙ እንዲሁም የክልሉ ተወላጆችና ሌሎች ኢትዮጵያውያን የፖለቲካ እስረኞች ያላቸውን ከተፈቱ ነው ሲል አስታውቋል። እነዚህ ዝርዝሮች የሚከታተል በተባበሩት መንግስታት የተቋቋመ አካል ሲኖር ነው በህወሀት የሚመራ የትግራይ ክልል መንግስት ተኩስ የማቆመው ሲል በመግለጫው አስታውቋል። አብዛኛው የክልሉ አካባቢም በቁጥጥሩ ስር መሆናቸው በመግለጽ ወደ ክልሉ

የሰብአዊ እርዳታ ተቋማትና መገናኛ ብዙሃን በነጻነት ገብተውም ሊንቀሳቀሱ ይችላሉ ሲል ገልጿል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ። ሙልጌታ እናመሰግናለን። በአርቲስት ሀጫሉ ሁንዴሳ ግድያ ተጠርጥረው ከተከሰሱት አራት ግለሰቦች ውስጥ ሶስቱ

ጥፋተኛ ተብለው ተወስኖባቸዋል። የጥፋተኛነት ፍርድ የሰጠው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ የጸረ ሽብርና የህገ መንግስት ጉዳዮች ወንጀል ችሎት ነው። ፍርድ ቤቱ ዛሬ በዋለው ችሎት ጥፋተኛ ናቸው ያላቸው አንደኛ ተከሳሽ ጥላሁን ያሚ፣ ሁለተኛ ተከሳሽ ከበደ ገመቹና ሶስተኛ ተከሳሽ አብዲ አለማዩ ናቸው።

የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ የጸረ ሽብርና ህገ መንግስታዊ ጉዳዮች ችሎት በአርቲስት ሃጫሉ ሁንዴሳ ግድያ ከተከሰሱት አራት ግለሰቦች ውስጥ ሶስቱ ተከሳሾችን ጥፋተኛ ስል ውሳኔ የሰጠው በዛሬው እለት በዋለ ችሎት ነው። ከአራተኛዋ ተከሳሽ ላምሮት ከማል ውጪ ሶስቱ ተከሳሾች ማለትም አንደኛ ተከሳሽ ጥላ ያሚ፣ ሁለተኛ ተከሳሽ ከበደ ገመቹና ሶስተኛ ተከሳሽ አብዲ አለማየሁ ጥፋተኛ መሆናቸውን

በሰውና ሰነድ ማስረጃ አረጋግጭ ያለው ስል ነው ፍርድ ቤቱ የገለጸው። ፍርድ ቤቱ አቃቤ ያቀረባቸውን የሰዎችና ሰነድ ምስክሮች፣ የተከሳሾች የእምነት ክደት ቃል እንዲሁም የተከሳሾች የመከላከያ ምስክሮች መስማቱን አስታውቋል።

አንደኛ ተከሳሽ ጥላያሚ የእምነት ክደት ቃሉን ስሰጥ ሀጫሉን አልገደልኩም፣ በግዳጅ እንዲሁም ኃይለኛ ድብደባ በፖሊሶች ስለተፈጸመብኝ ተገድጄ ነው ቃልን የሰጠውኝ ስል ለፍርድ ቤቱ ማስረዳቱን የጠቀሰው ችሎቱ ድብደባ በግለሰቡ ላይ መድረሱን የሚያሳይ ማስረጃ እንደሌለና ቃሉን ለፖሊስ ሰጥ ከተቀረጸው ቪዲዮ ላይ ጫና የተደረገበት አለመሆኑን ተረድቻለሁ ብለዋል።

እናም ተልኮ ተቀብሎ ሀጫሉን ገድለዋል ተብሎ በሰውና በሰነድ ማስረጃ የተረጋገጠበት ጥላያሚ ያቀረበው የመከላከያ ምስክር እርስ በርስ የሚጣረስ ነው ያለው ፍርድ ቤቱ ተከሳሹ በተከሰሰበት የሽብር ወንጀል ለመቆጣጠርና ለመከላከል የወጣውን የሽብር አዋጅ 1176 ህዝባር 2012 በመተላለፍ በሙሉ ድምፅ ጥፋተኛ ብሎታል። ፍርድ ቤቱ ሁለተኛ ተከሳሽ ከበደ ገመቹም ጥፋተኛ ነው ሲል የወሰነ ሲሆን ፍርድ ቤቱ

ጥፋተኛ ለማለት ከተመለከታቸው ማስረጃዎች መካከል አንዱ የስልክ ንግግር ቅጂ ነው። ከበደ ገመቹ በህግ በሚፈለግበት ወቅት ሽሽት ላይ እንደነበረ፣ በሚሸሽበት ወቅትም በራሱ ስልክ እየደወለ በሽሽት ላይ እንደሆነ ለሰዎች ሲናገር ነበር ያለው ፍርድ ቤቱ የከበደ ገመቹን የስልክ ንግግር መስማቱንም ገልጸዋል።

በሌላ በኩል ሶስተኛ ተከሳሽ የሆነው አብዲ አለማዮ ከሁለት ወር በፊት በ10 ሺህ ብር ዋስ የተለቀቀው ችሎቱ ዛሬ ጥፋተኛ ሆኖ አግኝቼዋለሁና የቅጣት ውሳኔ እስክሰጥ ድረስ በድጋሚ ማረፊያ ቤት እንዲቆይ ስል አዟል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ የፀረ ሽብርና ህገ መንግስታዊ ጉዳዮች ወንጀል ችሎት የግራ ቀኙን የቅጣት አስተያየት ለመመልከት ለሐምሌ ስምንት ሁለት ሺህ አስራ ሶስት ዓመተ ምህረት ተለዋጭ ቀጠሮ ሰጥቷል። አርቲስት አጫሉ ሁንዴሳ በሰኔ ሀያ ሁለት

2012 ዓ ም በአዲስ አበባ ከተማ አቃቂ ክፍለ ከተማ ገላን ኮንዶሚኒየም አካባቢ ከምሽቱ ሶስት ሰዓት ተኩል አካባቢ በሽጉጥ ተመትቶ መገደሉ ይታወሳል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባም። ፀሐይን እናመሰግናለን። አሁን ደግሞ ወደ ደቡብ ክልል እናምራ።

ደቡብ ክልል ውስጥ የሚስተዋሉ የጸጥታ ችግሮች ልዩ ትኩረት የሚያሻቸው መሆኑን ምክትል ርዕሰ መስተዳደር አቶ ርስቱ ይርዳው ለክልሉ ሕዝብ እንደራሴዎች ተናግረዋል። የጸጥታ ኃይሉን በማደራጀት አንጻራዊ ያሉት ሰላም መፈጠሩን ቢገልጹም ዘላቂ መፍትሄ ገና አለመገኘትንም አመላክተዋል። ሐዋሳ ውስጥ ትላንትናና ከትላንት በስቲያ የተካሄደውን የክልሉ ምክር ቤት ጉባኤን የተከታተለው ሪፖርተራችን ዮናታን ዘብዴዎስ ዘገባ ልኮልናል።

የደቡብ ኢትዮጵያ ክልልን የበጀት ዓመቱን አፈጻጽም ሪፖርት የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው ለምክር ቤቱ ሲያቀርቡ ክልሉ አሁንም ከጸጥታ ችግሮች አለመላቀቁን አስታውቀዋል። በክልሉ የተለያዩ አካባቢዎች የተከሰተው የሰላም እጦትና የጸጥታ መደፍረስ ለክልላችን መንግስት እጅግ ፈታኝ ሆኖ ቆይቷል። በተከሰቱ ግጭቶችና የጥፋት ኃይሎች በፈጸሙት ጥቃት አሳዛኝ ሰብአዊና ቁሳዊ ጉዳት ደርሷል። በተፈጠረው የጸጥታ ችግር ምክንያት

በንጹሃን ዜጎች ላይ ሞት የአካል መጉደል መፈናቀል የንብረት ዘረፋና ውድመት ደርሷል ስለሆነም በበጀት ዓመቱ የተከሰቱ ግጭቶችን እንዳይሰፉ ማስቆም አካባቢውን የማረጋጋት ተጎጂዎችን የመለየትና አለመግባባቶች በእርቅ መፍታት በድርጊቱ የተጠረጠሩ ሰዎች ለህግ በማቅረብ ተጠያቂ ማድረግና በግጭት ምክንያት የተፈናቀሉ ዜጎች ወደ ቀያቸው የማስመለስ ሥራ ቀዳሚ ትኩረት በመስጠት ርብርብ ስናደርግ

ቆይተናል የክልሉ መንግስት ጥረት ሲያደርግ መቆየቱን የጠቁሙት አቶ ሪስቱ ዘላቂ መፍትሄ አልተገኘም የሚሉባቸውን ምክንያት ዘርዝረዋል ምክትል ርዕሰ መስተዳድሩ በሪፖርታቸው የክልሉን የጸጥታ ኃይል

የማደራጀት ስራ መከናወኑና የሚሊሻያ ቁጥር እንዲጨምር መደረጉንም ተናግሯል። የጸጥታ ኃይሉን የመፈጸም አቅም ለማሳደግ ዘመናዊ መሳሪያ እንዲታጠቅና አስፈላጊ የሆኑ የስራ መገልገያ ቁሳቁሶች እንዲሟሉ የተደረገ ሲሆን እንዲሁም ሶስት መቶ ሀምሳ አምስት ተሽከርካሪዎች ለመግዛት ስምምነት ተደርሶ የአንድ መቶ አርባ ዘጠኝ ተሽከርካሪዎች ግዥብ ሲፈጸም ለሚመለከታቸው አካላት እንዲደርስ የተደረገ ሲሆን የቀሪዎቹ ግዥም እንደተጠናቀቀ

ስርጭቱ የሚፈጸም ይሆናል። የህብረተሰቡ የዕለት ተዕለት ሰላምና ደህንነት ከመጠበቅ አኳያ የሚሊሻ ኃይል ሚና ተኪ የለሽ እንደሆነ ይታወቃል። በመሆኑም የሚሊሻ ኃይሉ ለማጠናከር በተሰራው ስራ በተጓደሉ የሚሊሻ አባላት ምትክ በህብረተሰቡ ተሳትፎ ከአስራ ሶስት ሺህ በላይ አዲስ አባላትን በመመልመልና ከሰባ ሁለት ሺህ በላይ የሚሊሻ አባላትን በማጥራት የማሰልጠን ስራ የተሰራ ሲሆን የጸጥታ ስጋት ባለባቸውና

በተመረጡ የመንግስት የግል ተቋማት እና የመሰረተ ልማት አውታሮች ህብረተሰቡ ያሳተፈ የአካባቢ ጥበቃ ስራ እንዲሰራ ተደርጓል። የጸጥታ አባላትና ሲቪሎች በየቀኑ እንደሚገደሉ ምክትል ርዕሰ መስተዳድሩ ጠቁሞ ችግር አለባቸው ያሏቸውንም አካባቢዎችንም ዘርዝሯል። በአማሮ ልዩ ወረዳና በጉራ ፈርዳ ወረዳ በሽብር የተፈረጁት የሸኔና የህወሀት የጥፋት ኃይሎችና

በአካባቢው እየተንቀሳቀሱ የሚገኙ የተደራጁ ሽፍቶች እየፈጠሩት ያለው ጥቃት ለመቆጣጠር በጸጥታ ኃይሉን ከፍተኛ ጥረት እየተደረገ ቢሆንም በሚፈለገው መጠን ውጤት የተገኘበት ባለመሆኑ በቀጣይ ልዩ ትኩረት የሚሻ ጉዳይ ነው። ከእምነት ተቋማትና ከመካነ መቃብር ቦታ አቅርቦትና አጠቃቀም ከጥምቀትና መስቀል ደመራ ማክበሪያ ቦታ ጋር በተገናኘና በቤተ እምነቶቹ የውስጥ አሰራር ክፍተት ምክንያት

የተከሰቱ የሃይማኖት ነክ እና የመልካም አስተዳደር ችግሮችና አለ መግባባቶች በየደረጃው ከተደራጀው የሃይማኖት ተቋማት ፎረም ጋር በመሆን እየተፈቱ የመጡ ሲሆን በቀሩትም ላይ የመፍትሄ አቅጣጫ እንዲቀመጥ ተደርጓል። እንደራሴው አቶ እልኩ ወንድማገኝ ለጉባኤው አስተያየታቸውን ሲሰጡ ብሏል። እስካሁን በህዝቡ ዋጋ እየከፈለ ነው ያለ። ከትላንት ወዲያ የነበረውን ነገር ኮበሮ ሰመስታደር ይሰማሉ ብዬ ገምታል።

የህዝቡ ሮሮ፣ የህዝቡ ምሬት፣ የህዝቡ ጩኸት እየጨመረ እየባሰ እየሄደ ነው። መንገድ የለውም። መፈናቀል ቀጥሏል። አሁንም ሞት ቀጥሏል። እስቲ ከምርጫም በኋላ ይህን ጉዳይ ምን ብለን እንደምንናገር ትንሽ ግራ ነው እየገባን ያለው እኛ ተቸግረናል። ባለው ነገር እንደተባለው አማሮ እና ጉራ ፈርዳ ላይ ነው ያልቆመ ችግር ያለው ብለው አቅርበዋል። በእርግጥ የሚፈታበትን አቅጣጫ ለህዝቡ ግልጽ ያደርጉ እንዴት ነው ልትፈቱ የሚችሉት

እንዴት ነው በጋራ ልንፈታ የምንችለው የሚለውን ነገር በደንብ ግልጽ ሆኖ ቢቀርብ ጥሩ ነው የሚል ነገር ነው ያለኝ። የህዝቡንም ምሬት ከጊዜ ወደ ጊዜ እየጨመረ እየሄደ ነው። ኢኮኖሚካሊ አሁን ህዝቡ ማህበረሰባዊ ቀውስ ውስጥ እየገባ ነው ያለው። ስለዚህ እዚህ አካባቢ ላይ ከሚመለከታቸው የኦሮሚያ ባለስልጣናት ጋርም ተነጋግሮ የሚፈቱበትን አግባብ ለህዝቡ ቢያንስ ተስፋ ሊሆን የሚችል ነገር የሚናገሩት ካለ ይናገሩ። የምክር ቤቱ አባላት የመሰረተ ልማት ችግር የተጀመሩ የልማት ስራዎች መዘግየት፣ የጤና

የትምህርትና ሌሎች የማህበራዊ አገልግሎት መስጫ ተቋማት የአፈጻጸም ጉድለት እንዳለባቸውም ተናግሯል። የፍትሃዊነትና የእኩል ተጠቃሚነት መጓደል ችግር እንዳለም እንደ ራሴም እልኮ አመላክተዋል። በጣም ምሬቱ እየጨመረ ነው። እኛ ደግሞ እዚህ የተወከል ነው ውጋ የሚደወለው ነገር የሚባለው የሚነገረው ነገር ትንሽ የከፋ እየሄደ ስላለ

እዚህ ከመኖር ህልውና ጋር ከፍትሐዊነት ጋር ተያይዞ ያሉ ጥያቄዎችን ለመጠየቅ ብዬ ነው። የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው ከክልሉ ምክር ቤት እንደራሴዎች ለቀረቡ ቅሬታዎችና ጥያቄዎች መልስ ሰጥተዋል። በሌላ በኩል ከደቡብ ክልል ወጥተው በክልልነት እንደሚደራጁ የሚነገረውን የደቡብ ምዕራብ ኢትዮጵያ ህዝቦች ውሳኔ ህዝብና ሌሎች በአዳዲስ ክልሎች ለመደራጀት

ጥያቄ ያቀረቡ ዞኖችን በተመለከተ ምክትል ርዕሰ መስተዳደሩ ማብራሪያ ሰጥተዋል። የፊታችን ጳጉሜ አንድ ሁለት ሺ አስራ ሶስት አመተ ምህረት ህዝበ ውሳኔው የሚካሄድ ይሆናል። አዲሱ ክልል ለማደራጀት ጊዜ እንዳይወስድ በማሰብ የክልላችን መንግስት ፕሮጀክት ጽህፈት ቤትና ሥራው የሚያስተባብሩ የአመራር ኮሚቴ በማደራጀት ከወዲሁ የቅድመ ዝግጅት ስራዎች እያከናወነ ይገኛል።

የሌሎች አካባቢ ህዝቦች ተመሳሳይ ጥያቄንም ህዝብን ባሳተፈ በልኩል ልባት ለመስጠት በትኩረት እየተሰራ ይገኛል። የምክር ቤቱ ጉባኤ ሁለት ነጥብ አራት ቢሊዮን ብር ተጨማሪ በጀት ያጸደቀ ሲሆን የክልሉ የ2013 ዓ ም ዓመታዊ በጀት 38 ቢሊዮን 21 ሚሊዮን 97828 ብር ሲሆን ይህንን ጨርሶ ነው ተጨማሪ የድጎማ በጀት

የተመደበው ክልሉ በዚህ ዓመት ውስጥ ከአንድ ነጥብ አራት ቢሊዮን ብር በላይ መመዝበሩ ወይም መባከኑ ከትላንት በስቲያ መነገሩም ተዘግቧል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም። ዮናታን እናመሰግናለን። አሁን ስለ ስርዓተ ቀብር የክብር ዶክተር አበበች ጎበና ስርዓተ ቀብር

ነገ እንደሚፈጸም ተገለጸ። አንዳንዴ የአፍሪካ ማዘር ቴሬዛ በሚል ቅጽል የሚታወቁት ክብርት አበበች ጎበና በኮሮና ቫይረስና ተያያዥ ሕመሞች ሕይወታቸው ማለፉን የአበበች ጎበና የሕፃናት መርጃ ድርጅት ለአሜሪካ ድምፅ አስታውቋል። አዲስ ቸኮል ተጨማሪ አለው።

በ85 ዓመታቸው በትላንትና ዕለት ህይወታቸው ያለፈው ክብርት ዶክተር አበበች ጎበና በነገው ዕለት ቀብራቸው እንደሚፈጸም በስማቸው የተሰየመው የህፃናት መርጃ ድርጅት አስታወቀ። መርጃ ድርጅቱ ከአዲስ አበባ አስተዳደር ጋር በመተባበር ባዘጋጀው የቀብር ስነ ስርዓት አርበኞችና ፈረሰኞችም ተሳታፊ እንደሚሆኑ የአበበች ጎበና የህፃናት መርጃ ድርጅት ስራ አስኪያጅ አቶ ሽቶ አረዶ ለቪኦኤ አስታውቀዋል። በኮሮና ቫይረስ ተይዘው በርከት ላሉ ቀናት በህመም የቆዩት ክብርት ወይዘሮ አበበች ጎበና በትላንትና ዕለት ነበር ህይወታቸው ያለፈው ለህልፈታቸው መንስኤም ከኮቪድ-19 ባሻገር

በልዩ ልዩ ህመሞች ሰውነታቸው በመጎዳቱ ምክንያት ነው ብሏል። አቶ ሸቱ ከክብርት ዶክተር አበበች ጎበና ጋር ከድርጅት ስራ አስኪያጅነትና የስራ ባልደረባነት ባሻገር አብሮ አደግና የቅርብ ዘመድ ነኝ የሚሉት አቶ ሸቱ የአፍሪካዋ ማዘር ቴሬዛ እስከመባል ያደረሳቸው ደግነታቸው ከልጅነታቸው ጀምሮ የነበረ ነው ይላሉ።

ከልጅነት ጀምሮ ነው የማውቃቸው። ከልጅነት ጀምሮ ሩህሩ አርቆ ሀሳቢ እና በጣም ጎበዝ ታታሪ ሰው የነበረች ነች ቤታችን እና ስለዚህ እሳቸው እሷ እህቴ እሷ ነው ምላት እና ረጅም ጊዜ ነው ማውቃት ከህጻንነቷ ጀምራ ሰባት ስምንት ዓመት ጀምራ አያቷ ቤት ነው አደገችው የአባቷ አባት ጋር ነው አደገችው እና ስለዚህ

ሀን ትረዳ ነበረ። ከቤተሰብ እህል እየወሰደች እየለመነች፣ ቅቤ ከቤተሰብ እየወሰደች ስትረዳ ነበረ። ያ ባህል ነው ጎልብቶ የእነጂዮ መስራች የሆነችው አርቆ አሳቢ በመሆኗ እና በጣም ምንም ሞዴል እንትን ሳታገኝ ይህንን መመስረቷ በጣም የሚደነቅ ነው። እንግዲህ አሁንም ለአርባ አንድ ዓመት የቆየ ጠንካራ ሆኖ አሁንም ወደፊት እየገፋ ያለ ድርጅት በመሆኑ

በጣም የምንመካበትና የሀገር መመከያ ቤተሰብ ኩራት ነች። የዛሬ አርባ አንድ ዓመት በስማቸው የተቋቋመው የህፃናት መርጃ ድርጅት እስከ ዛሬ እንቅስቃሴ የበርካቶች ህይወት እንደቀየረ ነው አቶ ሸቱ የሚናገሩት አበበች ጎበና። ከስሙ እንደምትረዳው አበበች ጎበና የሺዎች እናት ነው የሚባለው ማዘሮፍ ምን አለበዛ ደግሞ የአፍሪካ ማዘር ትሬዛ ተብሎ በአፍሪካ ተሸላሚ ነች። አለም አቀፍ ደረጃ ደግሞ ቢዝነስ አዋርድ ተሸላሚ ነች

በኢትዮጵያ ውስጥ እና በተለያዩ ቦታዎች የሁለት መቶ በላይ ልዩ ልዩ ሽልማት ያገኘች እናት ነች እና በጣም ኩሩ ነች። ድርጅቱ አሁን ሽልማት ብቻ ሳይሆን ይህ ሽልማቱ የሚገልጸው ምንድን ነው? የተሰራው ስራ መጠን ነው። አሁንም በአሁኑ ጊዜ ከስድስት ሺህ በላይ ህጻናትን በተለያየ መንገድ እየረዳች ነው ያለችው ድርጅቱ እየረዳ ነው ያለው እና ከዚህም ሌላ ከሶስት መቶ በላይ ሰራተኞች አሉት እና በአጠቃላይ ህብረተሰቡም ስናጠቃልለው ከሶስት መቶ ሺህ በላይ

ዓመት እየረዳ ነው ያለውና ትልቅ አስተዋጽኦ እያደረገ

ለወደፊቱ አላማ የሰነቀና ቪዥን ያለው ድርጅት ነው። ወይዘሮ አበበች ኢትዮጵያ ውስጥ በስማቸው መንግስት ያልሆነ መርጃ ድርጅት ያቋቋሙ የመጀመሪያ ኢትዮጵያዊ ናቸው የሚሉት አቶ ሸቱ የእርሳቸው ጅምር አሁን በሀገሪቱ ያሉ በርካታ የረድኤት ድርጅቶች እንዲቋቋሙ መነሻ የሆነ ነው ብለዋል። የአዲስ አበባ አስተዳደርና የህጻናት መርጃ ድርጅቱ በሚያስተባብሩት የቀብር መርሃ ግብር መሰረት ጠዋት ላይ ከጳውሎስ ሆስፒታል ወደ ህጻናት ማሳደጊያ ማዕከሉ ጉዞ እንደሚደረግ እኩለ ቀን ደግሞ ወደ መስቀል አደባባይ ጉዞ ተደርጎ ከስምንት ሰዓት ጀምሮ ወደ ቅድስት ስላሴ ካቴድራል ሽኝት እንደሚደረግና

ቀብራቸው እንደሚፈጸም ያገኘነው መረጃ ያመለክታል። ክብርት አበበች ጎበና በቀድሞ አጠራሩ ሸዋ ክፍለ ሀገር ሰላሊ አውራጃ ሸቤል በተባለች ቀበሌ እንደተወለዱ የድርጅታቸው ገጽ ላይ የሰፈረ ቤት ታሪካቸው ያመለክታል። በወጣትነታቸው ወደ ጊሼ ማርያም ለመንፈሳዊ ጉዞ ሲሄዱ ከእናቷ አስከሬን ጎን ወድቀ ያገኟትን ህፃን ወደ ቤታቸው አምጥተው በማሳደግ የጀመረ ወላጅ አልባ ህጻናትን የመርዳት ተግባራቸው በ1978 ዓ ም በመንግስት የተመዘገበ የህፃናት ማሳደጊያ ድርጅትን እስከ ማቋቋም አድርሷቸዋል ላለፉት 41 ዓመታትም በዚሁ ተግባር ሙሉ ህይወታቸውን ሰጠው ኖረዋል።

የአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ አዲስን እናመሰግናለን። የዜናና የመጽሔት ክፍለ ጊዜያችን አብቅቷል። የተከበራችሁ አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ የሚተላለፈውን ፕሮግራም ነው።

ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። ከእኛ ጋር እንድትቆዩ እንጋብዛለን። አሁን ወደ ሁለተኛው የፕሮግራማችን ክፍለ ጊዜ ተሸጋግረናል። ስለ ኮቪድ-19 ዘገባ አለን። ዩናይትድ ስቴትስ በሀገሪቱ የአዳዲሶቹ የኮቪድ ቫይረስ አይነቶችና የኮቪድ-19 ክትባት ጥርጣሬዎች ቢኖርባትም

ትላንትና ተከብሮ ከዋለው የአሜሪካ ነጻነት ቀን ጎን ለጎን የፕሬዚደንት ጆ ባይደን አስተዳደር ኮቪድ-19ን በመዋጋት ረገድ ትልቅ ስኬት አስመዝግቧል። የአሜሪካ ድምፅ ዘጋቢ ጅምስ ጅስማን ኦኒ ያጠናቀረውን ዘገባ ኤደን ገረመው ታቀርበዋለች።

በትላንትና ዕለት ተከብሮ ያለው የዩናይትድ ስቴትስ የነጻነት ቀን በአንድነት ተሰባስበው ለማክበር አርባ ሰባት ሚሊዮን የሚሆኑ አሜሪካውያን የተለያዩ መጓጓዣዎችን ይጠቀማሉ ሲል የአሜሪካ የተሽከርካሪዎች ማህበር ባለፈው ሳምንት አስታውቆ ነበር። ይሄ አሀዝ ባለፈው አመት በተመሳሳይ ወቅት ከነበረው ጋር ሲነጻጸር የአርባ በመቶ ጭማሪ አሳይቷል። ፕሬዚዳንት ጆ ባይደንም የዘንድሮ የአውሮፓውያን በጋ የተለየ ይሆናል ይላሉ

We're heading into a very different summer compared to last year. Right. <laughs> <laughs>

አመቱ ብራ ይሆናል። ከእግዚአብሔር ጋር የደስታ በጋ ይሆናል። ባለፈው አመት በተመሳሳይ ወቅት አሜሪካውያን የሀገሪቱን የነጻነት ቀን ከማክበር ተገልለውና ተቀዛቅዘው ነበር። ይህ የሆነው ደግሞ ሀገሪቱ ሁለተኛውን የኮቪድ አስራዘጠኝ ግርሻ እያስተናገደች ስለነበረ ነው። የብሔራዊ አለርጂክ እና የተላላፊ በሽታዎች ቁጥጥር ኃላፊ የሆኑት ዶክተር አንቶኒ ፋውቺ በወቅቱ እንዲህ ብለው ነበር

አሁን ላይ እጅግ ትልቅ የሆነ ወረርሽኝ አለ። የሞቱት መጠን 140 ሺህ ሲሆን በብዙ ሚሊዮኖች የሚቆጠሩት በበሽታው ተይዘዋል። ይሄ አሳሳቢ ዜና ነው። ምንም እንኳን የፕሬዚዳንት ዶናልድ ትራምፕ አስተዳደር ውጤታማ የሆነ ክትባት ለማሰራት በፍጥነት እየተጋ የነበረ ቢሆንም የበሽታ መከላከልና መቆጣጠሩን ኃላፊነት ግን ለግዛቶች ተላልፎ በመሰጠቱ የተጣረሰ አመራር ሲስተናገድ ቆይቷል። በአንድ ወቅት 1100 ሰዎች በቫይረሱ ምክንያት ህይወታቸውን ያጡ የነበረ ሲሆን አሁን ላይ ግን ነገሮች

ሰዎች ተቀይረዋል። ዶክተር ታይሰን ቤል ትልቁ ለውጥ የክትባቱ መገኘት ነው። የማይዘነጋው ሌላው ጉዳይ ደግሞ አሁን የኮቪድ-19 ህሙማንን እንዴት ማከም እንዳለብን አውቀናል። መጠቀም ያለብንን የምርመራ አይነቶች ተገንዝበናል።

አሉታዊ የሆኑ መረጃዎች ያሉባቸውን አንጠቀምም። በአሁን ሰዓት በሀገሪቱ ሶስት በፌዴራል ፍቃድ የተሰጣቸው ክትባቶች አሉ። በዋይት ሀውስ ና በግዛት አስተዳደሮች ከፍተኛ የሆነ የክትባት ቅስቀሳ ዘመቻ ምክንያትም የሞት ምጣኔው በሰፊው እየቀነሰ ይገኛል። የበሽታ መቆጣጠር ና መከላከል ማዕከል ሲዲሲ በአሁኑ ወቅት በዩናይትድ ስቴትስ በአማካይ በእለት ሁለት መቶ ሀምሳ ስድስት የሚደርሱ ሞቶች እንደሚመዘገቡ አስታውቃል። ዶክተር ዊሊያም ሻፍነር የቫንደርቪልት ዩኒቨርሲቲ የህክምና

ማዕከል ባልደረባ ናቸው። በአሁኑ ወቅት በሆስፒታሎቻችን ካየኋቸው ውስጥ ዘጠና በመቶ የሚሆኑት በኮቪድ-19 የተጠቁት ሰዎች ክትባቱን ያልወሰዱ አሊያም አንዴ ብቻ የተከተቡ ናቸው።

በሌላ አነጋገር ክትባቱ የተከተቡትን ሰዎች ከበሽታው እየተከላከለላቸው በመሆኑ በጥሩ ሁኔታ ላይ ናቸው። የባይደን አስተዳደር 326 ሚሊዮን ክትባቶች መስጠቱና 54 በመቶ የሚሆኑ አሜሪካውያን የመከተባቸውን ስኬት እያከበረ ይገኛል። ፕሬዚዳንቱ እስከ ትናንትና ዕለት ድረስ 70 በመቶ የሚሆኑትን አሜሪካውያን ለማስከተብ ያቀዱ ቢሆንም ነገር ግን አሁንም ድረስ የክትባት ጥርጣሬ በመኖሩ ይሄ ግብ አልተሳካም። የዋይት ሐውስ ቃል አቀባይ ጄን ፓስኪ በዚህ ጉዳይ ላይ እንዲህ ይላሉ፦

ከጎልማሶችና ከአዛውንቶች ይልቅ እድሜያቸው ከ18 እስከ 26 ዓመት ላይ የሚገኙ ወጣቶችን እንዲከተቡ ማድረግ ከባድ እንደነበር አይተናል። የጽኑ ህሙማን ሐኪም የሆኑት ዶክተር ታይሰን ቤል ያልተከተቡ ሰዎች እጅግ አደገኛ ለሆነና ራሱን ለቀየረ ቫይረስ ለተከተቡትም ጭምር በማጋባት አደጋ ይጋርጣሉ ይላሉ።

ቫይረሱን ማለፍ የሚችልና ራሱን የቀየረ አዲስ ቫይረስ ዝርያ ሊመጣ ይችላልን?

ብለን ከጠየቅን መልሱ አዎ ይሄ በትክክል ሊሆን ይችላል የሚል ነው። ዴልታ የተሰኘው የኮቪድ-19 አይነት በአንዳንድ የዓለም ሀገራት የሞት መጠኑን በመጨመር ድጋሚ የእንቅስቃሴ ገደብ እንዲጣል እያስደረገ ይገኛል። በዩናይትድ ስቴትስም ከሩብ በላይ የሚሆኑ ኬዞች በዚሁ ምክንያት የተመዘገቡ መሆናቸውን የበሽታዎች መከላከልና መቆጣጠር ተቋም ሲዲሲ አስታውቋል። ዶክተር ማርጋሬት ሀሪስ የዓለም የጤና ተቋም ቃል አቀባይ ናቸው። በዓለም ላይ ፍትሐዊ የሆነ የክትባት ስርጭት እንዲኖር ጥሪ እያደረግን ይላሉ

በዓለም ላይ ያለው የክትባት ክፍፍል ኢፍትሐዊ ነው። አንዳንድ ሀገራት በፍጥነት በመገዝገዝ ሀምሳ በመቶ የሚሆነውን ማህበረሰባቸውን መከተብ ችለዋል። ነገር ግን አብዛኞቹ መካከለኛና ድሃ ሀገራት አንድ በመቶ የሚሆነውን ህዝባቸውን ብቻ ነው ያስከተቡት። ስለዚህ ብዙ ክትባት ካላችሁ አሁኑኑ አጋራቸው እያልን ለሀገራት ድምጻችንን ከፍ እያደረግን እና አታሟችንን እየመታን ጥሪ እያቀረብን ነው

የጤና ባለሙያዎች በቀጣይ ዓመት ወረርሽኙን ለመቆጣጠርና በተለመደው መልኩ የነፃነት ቀንን ለማክበር ዓለም አቀፍ የሆነና የተቀናጀ ጥረት ያስፈልጋል ይላሉ። ለጂሰስ ኦኒ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ኤደንን እናመሰግናለን። አሁን ደግሞ አፍሪካ ንክርሶች

ደቡብ አፍሪካውያን ራስን ለመከላከል በሚል የጦር መሳሪያ እንዳይዙ ፈቃድ ማግኘትን የሚያግድ ሕግ እንዲወጣ የውሳኔ ሐሳብ ቀርቧል። መሳሪያ መያዝን የሚቃወሙ ሰዎች የመሳሪያ ተደራሽነት ሲገደብ ሞትን በመቀነስ በኩል ውጤታማ መሆኑ በተግባር ታይቷል ይላሉ። ራስን ለመከላከል መሳሪያ መያዝን የሚደግፉት ደግሞ በተለይም ሴቶች መሳሪያ እንዳይዙ ማገድ የደቡብ አፍሪካው ፕሬዝደንት ሁለተኛው ወረርሽኝ የሚሉት

በሴቶች ላይ ያነጣጠረ ጥቃት ሊባባስ ይችላል እንደሚሉ የአሜሪካ ድምፅ ዘጋቢ አኒታ ፓውል ከጆሃንስበርግ ሊላከችው ዘገባ ይገልጻል። ቀጥሎ ይቀርባል። ደቡብ አፍሪካ ውስጥ የፍቅር ግንኙነት ባላቸው ወንዶች የሚገደሉት ሴቶች ብዛት በአማካኝ ከዓለም አምስት እጥፍ እንደሚሆን የዓለም የጤና ድርጅት ጠቁሟል። ለዚህ ዋናው ምክንያት የሆነው ደግሞ መሳሪያ የሚይዙ ሰዎች ስለበዙ ነው ይላሉ

መሳሪያ የመያዝ ፈቃድ እንዳይሰጥ የሚከራከሩት የደቡብ አፍሪካ የምክር ቤት አባላት መሳሪያ የሚይዙት ሰዎች ብዛት ሲገደብ የሚገደሉት ሰዎች ቁጥር መቀነሱን አሃዞች ያመለክታሉ ይላሉ። ባለመሳሪያ የሆኑትና መሳሪያ መያዝን የሚደግፉት ሰዎች ግን ጉዳዩ የሚወሰነው መሳሪያ በያዙት ሰዎች አይነት ላይ እንደሆነ ይገልጻሉ። በተለይም አንድ የሴቶች ቡድን በቀጣይነት የሚደቀነው የመጠቃት አደጋ

ራስን ለመከላከል መሳሪያ መያዝ ይጠቅማል ይላል። ደቡብ አፍሪካ ውስጥ የወሲብ ጥቃት የሚፈጸምባቸው ሴቶች ብዛት ከፍተኛ በመሆኑ ኢንተርፖል ወይም ዓለም አቀፍ የፖሊስ ኃይል ደቡብ አፍሪካን የወሲብ ጥቃት መዲና የሚል መጠሪያ ሰጥቷታል። የሀገሪቱ ፕሬዚደንት ሲሪል ራማፎሳ ደግሞ በሀገሪቱ ያለውን ፆታ ተኮር ጥቃት ሁለተኛው ወረርሽኝ ብለውታል። አንዲት የፆታ ጥቃት ሰለባ የሆነች የ33 ዓመት ዕድሜ ሴት

ለደህንነቷ ስትል ፊቷ እንዳይታይና እውነተኛ ስሟ ሳይጠቀስ ፎክስ እንድትባል ጠይቃለች። ምክንያቱም ካለፉት ሶስት ወራት ወዲህ ብዙ የወሲብ ጥቃቶች እንደተፈጸሙባት ገልጻለች። መጀመሪያ መሳሪያ የያዘ ሰው ቤቷ ገብቶ እንደደፈራት፣ ሌላ ጊዜ ደግሞ ስለደረሰባት በደል የነገረችው የቅርብ ሰው በመሳሪያ አስፈራርቶ የወሲብ ጥቃት እንደፈጸመባት ተናግራለች። አሁን ታዲያ እሷም ራሷን ለመከላከል ስትል

መሳሪያ ለመያዝ ፈቃድ ማውጣት እንደምትፈልግ ገልጻለች። መሳሪያ ሲኖረኝ ብርታት ያለ ሆኖ ይሰማኛል። ማንኛውም አይነት ለሕይወቴ የሚያሰጋኝ አደጋ ቢገጥመኝ በያስኩት መሳሪያ ተማምኜ ራሴን ከሁኔታው ለማውጣት እሞክራለሁ። ይህ ካልሆነልኝ ግን ራሴን ለማዳን የምችለውን ሁሉ አደርጋለሁ።

በመሰረቱ የህይወትና የሽረት ጉዳይ ይሆናል ማለት ነው። በመሳሪያ ተገድጄ እጅ ከመስጠት የሚያድነኝ ሆኖ ይሰማኛል። ከሁኔታው ለመውጣት ካልቻልኩ ግን በእኔ ላይም ሆነ በዚያን ጊዜ በአካባቢዬ በነበረ ማንኛውም ሰው ላይ ለመፈጸም ከሚሞክሩት ተግባር አስቆማቸዋለሁ ማለት ነው። ሊነት ኦክስሊ ጆሃንስበርግ ውስጥ የጦር መሳሪያ ደላላ ናቸው። ገልጽ ኦን ፋየር የሚል መጠሪያ ያለው ባለመሳሪያ የሴቶች ቡድንን የመሰረቱ ናቸው

ሴቶች መሳሪያን እንደ መከላከያ አድርገው እንዲያዩ ያሰለጥናሉ።

ታ ዲ ነ በአመታት ውስጥ እኔ ያነጋገርኳቸውን መሳሪያ የያዙ ሴቶችን ሁሉ ብታነጋግሪ መሳሪያ መያዛቸው ጠበኛ እንዳይሆኑ እንዳደረጋቸው ነው የሚናገሩት። ምክንያቱም ያንን እርምጃ ብትወስጂ አደገኛ መሆኑን ትረጃለሽ፣ ልታደርጊው የምትፈልጊው ነገር አይደለም።

ከቻልሽ ከሁኔታው የምትወጭበትን መንገድ እንድታስቢ ነው የሚያደርግሽ። ጥቃት ከተፈጸመብሽ ግን ከአንቺ ከተለቀውና ከበረታው ሰው ራስሽን ለመከላከል ጥሩ አማራጭ ይሆናል ማለት ነው። ስለ ጾታ ተኮር ጥቃት ጥናትና ምርምር ያደረጉት ጋዜጠኛ ኒካም ብሮዲ ግን የሴቶች ስጋት መሳሪያ በመያዝ ብቻ ይፈታል ማለት አይደለም ይላሉ። አይ ሪሊ ዱ አንደርስታንድ አዝ አ ወመን ሊቪንግ ኢን ሳውዝ አፍሪካ ሃው ቫልነራብል ዩ ፊል

እኔ በሚገባ እረዳለሁ። የደቡብ አፍሪካ ነዋሪ ሴት እንደመሆኔ መጠን ሴቶች የተጋላጭነት ስሜት እንደሚሰማቸው ገነዘባለሁ። የሚያናድዳችሁ መሳሪያ መያዝ ነው የሚል ትርክት በሆሊውድ የሲኒማ ኢንዱስትሪ እና በመሳሪያ ነጋዴ አሻሻጮች ሲነገር ቆይቷል። ነገር ግን መሳሪያ ደህንነታችንን እንደማይጠብቅ አሃዞች ያመላክታሉ።

ደቡብ አፍሪካ ውስጥ የሴቶችን ደህንነት ለመጠበቅ የተሻለ አማራጭ የሚሆነው ሴቶችን በማስታጠቅ ሳይሆን የበዙ ወንዶች መሳሪያ እንዳይዙ በማድረግ ነው። ዓላማው ሴቶችን ከወሲብ ጥቃት ለማዳን ከሆነ ሌሎች አማራጮች አሉ ይላሉ ብሮዴ። መንገዶች ላይ መብራቶች እንዲበራከቱ በማድረግ ማህበረሰባዊ የደህንነት ጥበቃ በማካሄድ፣ ሌቦችን ቤቶች ውስጥ የመከላከያ ቁልፎችን ማድረግ በመሳሰሉት መከላከል እንደሚቻል

ብሮዲ መክረዋል። ሁሉም ሴቶች የሚስማሙበት ነገር ቢኖር ደቡብ አፍሪካውያን ሴቶችና ልጃገረዶች በየቀኑ መንገዶች ላይም ሆነ ቤታቸው ውስጥ ደህንነት እንደማይሰማቸው ነው። አድማጮች፣ ደቡብ አፍሪካ ውስጥ በሴቶች ላይ የወሲብ ጥቃት መፈጸም የሚዘወተር በመሆኑ ራስን ለመከላከል መሳሪያ ስለመያዝ ጉዳይ የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ እንገናኝ።

በደህና ቆዩን። በመጨረሻም ሀብታሙ ስዩም የሚያዘጋጀው ስፖርት ይቀርባል።

ኢትዮጵያ በቶኪዮ ኦሎምፒክ የምታሰልፋቸውን 34 አትሌቶች በሳምንቱ መገባደጃ ይፋ አድርጋለች። በሴቶችም ሆነ በወንዶች በ800 8 በ1500፣ በ3000 መሰናክል፣ 5000ና 10000 ሜትሮች እንዲሁም ማራቶን ውድድር አትሌቶቿን ለማሳተፍም አቅዳለች። በወንዶች የ1500 ሜትር ቻምፒዮኑ ሳሙኤል ተፈራን፣ የዓለም አትሌቲክስ ቻምፒዮን ብር ሜዳሊያ አሸናፊ ሰለሞን ባረጋን በ10000 ሜትር እንዲሁም ድል በድል እየደረበ የሚገኘው ዮሚፍ ቀጀልቻን በ10000 ሜትር ውድድር ከሚወክሉት አትሌቶች መካከል ደምራለች በሴቶች

የዓለም ክብረ ውሰን የያዙት ለተሰንበት ግደይና ጉዳፍ ፀጋዬ እንዲሁ ተካትተዋል። ለተሰንበት የዓለም 10 ሺ ሜትር ክብረ ወሰን ባለቤት ስትሆን፣ ጉዳፍ ደግሞ በ5000 ሜትር ከፍተኛ ግምት ከተሰጣቸው አትሌቶች መካከል አንዷ ናት። ሁለቱም በቅርቡ በሄንጌሎ ኔዘርላንድ ዓለም አቀፍ አትሌቲክስ ውድድር ላይ ድል አድርገዋል።

ኢትዮጵያዊ አትሌት ዮሚፍ ቀጀልቻ ባለፈው ሳምንት መገባደጃ ደጃ ላይ በኖርዌይ ኦስሎ በተደረገው የዳይመንድ ሊግ 3000 ሜትር የሩጫ ውድድር ድል አድርጓል። ዮሚፍ ውድድሩን በ7 ደቂቃ 26 ሰከንድ ከ25 ማይክሮ ሰከንድ አጠናቀዋል። በአትሌት ኃይሌ ገብረ ስላሴ ለ14 ዓመታት ያክል ተይዞ የነበረውን ክብረ ወሰንም በ1.17 ሰከንድ አሻሽሏል። ይህ ሰዓት የዚህ ዓመት የዳይመንድ ሊግ ፈጣኑ ሰዓት መሆኑን የዓለም አትሌቲክስ ተቋም ያስታውቅ ሲሆን ከምንጊዜውም ምርጥ ሰዓቶች መካከል ደግሞ ሰባተኛ ደረጃን ይዟል። ኬንያውያኑ ጃኮብ ኬሮፕ እና ኒኮላስ ኪ

ፕሮር፣ ዮሚፍን ተከትለው በመግባት የብርና ነሐስ ሜዳሊያ ተሸላሚ ሆነዋል።

ማና ፓተል በኦሎምፒክ መድረክ በውሃ ዋና ስፖርት ህንድን የምትወክል የመጀመሪያዋ ሴት ሆናለች። በኮቪድ-19 ስርጭት ምክንያት በሀገሪቱ ያሉ የዋና መለማመጃዎች ቢዘጉም፣ ጥብቅ እንቅስቃሴ ገደብ ቢጣልም የሚያስፈልገውን ማጣሪያ አልፋ ለውድድሩ መብቃቷ እንዳስደሰታት መናገሯን ሮይተርስ ዘግበዋል። የ21 ዓመቷ ፓተል በመቶ ሜትር የጀርባ ቀዘፋ ዋና በኦሎምፒክ ውድድር ላይ እንድትሳተፍ የተወሰነው ባለም አቀፍ አካታችነት መስፈርትና ባለፉት ሶስት ወራት ባሳየችው ጠንካራ ብቃት እንደሆነም ተነግረዋል። ሀገሯን በግዙፍ የስፖርት መድረክ መወከሏ እንዳስደሰታት

የተናገረችው ማና ፓተል ይሄ መጀመሪያዋ እንደሆነ ለህንድ ብዙ ሜዳሊያዎችን የምታሸንፍበት ዘመን እንደሚመጣም ለሮይተርስ ተናግራለች። ዓለም አቀፍ አካታችነት የሚሰኘው መስፈርት በመደበኛው ሂደት ሀገርን የሚወክል ተወዳዳሪ በማይገኝባቸው ወቅቶች ከአንድ ሀገር አንድ ሴትና አንድ ወንድ በኦሎምፒክ ውድድር እንዲሳተፉ ይፈቅዳል። በኮሮና ቫይረስ ወጀብ ክፉኛ በተመታችው ህንድ የመዋኛ ገንዳዎችን ጨምሮ ብዙ አገልግሎቶች መዘጋታቸው ልምምዷን ከባድ አድርገውባት እንደነበረ ፓተል አክላለች።

አድማጮች ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ዩናይትድ ስቴትስ ለ245ኛ ጊዜ ጁላይ ፎር የልደት በዓሏን አክብራለች በሀገራዊ አጠራር

ፎርዝ ኦፍ ጁላይ ወይም ሰኔ 27ን ታሳቢ ያደረገው የዕለቱ ርዕሰ አንቀጽ በ1776 ዓ ም 13 የብሪታንያ ቅኝ ግዛት ተወካዮች ከታላቋ ብሪታንያ መገንጠላቸውን ይፋ ያደረጉበትና የነጻነት አዋጅ ዲክላሬሽን ኦፍ ኢንዲፔንደንስ የፈረሙበት ዕለት መሆኑን በመግለጽ የዛሬው ርዕሰ አንቀጽ ጽሑፉን ይጀምራል።

ከእንግሊዝ ንጉሳዊ አገዛዝ ጋር የነበረውን ግንኙነት ለማቋረጥ የተደረገው ጥረት ዓመታት የፈጀ ነው ያለው ርዕሰ አንቀጹ፣ በመጨረሻ ግን ሁለት የማይዛመዱ ከሚመስሉ ግን እርስ በርስ ተያያዥነት ካላቸው ምክንያቶች የመነጨ እንደነበር ጠቅሷል። የመጀመሪያው በቅኝ ገዢዎች ላይ የበለጠ ጥብቅ ቁጥጥር ለማድረግ በእንግሊዝ መንግስት እየታቀደ የረዥም ጊዜ እቅድ ነበር።

በሁለተኛ ደረጃ እንደ አውሮፓውያን አቆጣጠር እንግሊዝ ለዘመናት ከፈረንሳይ ጋር ስታካሄደው የነበረው አንዴ የሚያባራ ቆይቶ ደግሞ የሚጀምር ጦርነት አካል የሆነው ነው። በ1754 ከፈረንሳይና ህንድ ጋር በነበረው ጦርነት በእንግሊዝ ዘውዳዊ አስተዳደር ላይ የተጠራቀመውን እዳ ለማቃለል በቅኝ ገዢዎች ላይ የተጣለው ግብር ነበር ይላል ርዕሰ አንቀጹ።

ርዕስ አንቀጹ የነጻነት ቀን ከተፈረመበት ታሪክ ወደ ኋላ ተመልሶ ሲያስታውስ ከ1764 ጀምሮ የእንግሊዝ ፓርላማ ከቅኝ ገዢዎች ለዘውዳዊው ስርዓት ገንዘብ ለማሰባሰብ ሲል በተለየ ሁኔታ ግብር መጣል ጀመረ

ብሏል። በመጀመሪያ በስኳር ላይ ከዛም፣ ከጊዜ ወደ ጊዜ እየጨመረ በሚሄደው የእቃ ዝርዝር ውስጥ ጋዜጦች፣ ብርጭቆች፣ የህግ ሰነዶች፣ ሻይ የመሳሰሉት ይገኙበታል ብሏል። እያንዳንዱ አዲስ ግብር በሚጣል ጊዜ የተደራጀ ተቃውሞም ይካሄድ ነበር ያለው ርዕሰ አንቀጹ በሂደት ደግሞ ግብሩ ቅጣት እየሆነ ሄደ ብሏል።

ሆኖም የተቃውሞ ሰልፎቹ ይበልጥ አመፅን የቀላቀለ የሆነ ሲሄድ በአንጻሩ ደግሞ የመንግስት ምላሽ የባሰ ጠንካራ ገደቦችን የሚያስቀምጥ መሆን ጀመረ ብሏል። በተለይ በቦስተን ሁኔታው እጅግ አስከፊ መሆኑን ያስታወሰው ርዕስ አንቀጹ የመጨረሻው ከባዱ ጊዜ የመጣው ደግሞ እንደ አውሮፓውያን የቀን አቆጣጠር በ1775 የእንግሊዝ ፓርላማ የቦስተን ወደብን እንዲዘጋ ውሳኔ ሲያሳልፍ ነው።

በዚህ ጊዜ ቦስተን ለጦርነት መዘጋጀት ጀመረች። ምንም እንኳን እስከ ሐምሌ አራት 1776 ዓ ም ድረስ የአሜሪካውያን የአብዮት ጦርነት በይፋ ባይጀመርም የመጀመሪያው ውጊያ የተካሄደው እንደ አውሮፓውያን የቀን አቆጣጠር ሚያዝያ 19 1775 ዓ ም ከቦስተን በስተ ምዕራብ በኩል መሆኑን ርዕሰ አንቀጹ አውስቷል። ከአብዮቱ በኋላ ዩናይትድ ስቴትስን መምራት የጀመሩት መሪዎች የእንግሊዝን አገዛዝ በደል

ያስታውሱ ጀመር ያለው እርስ አንቀጹ በወቅቱ በሊብራል እሳቤዎች የሚተዳደረውና በመንግስት በሚተዳደረው መካከል ያለውን የተለመደ ግንኙነት ራሱን አዞረ ብሏል። በዘር ሀረግ ይተላለፍ በነበረው ገዥ መደብ ከላይ ወደ ታች ይመራ የነበረው መንግስት በመርህ ላይ በተመሰረቱና በተመረጡ ብሔራዊና ና የክልል ስራ አስፈጻሚዎች ተተካም ብሏል። ከሁሉም በላይ ግን አለ እርሳ አንቀጹ ጽሁፉን ሲቀጥል፣ ከሁሉም በላይ ታላቁ

የመንግስትና የሚያስተዳድረው ህዝብ ግንኙነት መቀየሩ ነው። በተወላጅነት ውርስ በሚተላለፍ ገዢ መደብ ከላይ ወደታች ከሚወርድ አስተዳደር ከህዝብ በሚመረጡ ብሔራዊና ክፍለ ግዛታዊ አስተዳደሮች ተተኩ። ዜጎች በአካባቢያቸውና በክፍለ ግዛታቸው አስተዳደር ያላቸው ሚናም እየጎለበተ መጣ።

የመምረጥ መብት የሚጎናጸፈው ህዝብ እየጨመረ ሲሄድም የህዝብ የፖለቲካ ተሳትፎ አደገ ብሏል። ርሳን ገጹ ይህ ሀሳብም በአስር ዓመታት ውስጥ በዓለም ዙሪያ የዲሞክራሲና የነጻነት እንቅስቃሴዎችን ለማነቃቃትም ምክንያት ሆነ ብሏል።

ሦስተኛው የዩናይትድ ስቴትስ ፕሬዚዳንት ቶማስ ጄፈርሰን የአሜሪካ ቅኝ ግዛቶች ከብሪታንያ ለመላቀቅ የወሰኑትን ውሳኔ ለማስረዳት በነጻነት መግለጫ ላይ እንዳሰፈሩት ማጎሳቆል፣ በጉልበት ስልጣን መያዝና ሁልጊዜ አንድ አይነት ነገር ብቻ ማሳደድ በትልቅ ጭቆና ውስጥ የመገዛት ህልምን

ያሳያል። እንዲህ አይነት መንግስትን አሽቀንጥሮ መጣል መብታቸውም ግዴታቸውም ነው ሲሉ ገልጸዋል፣ በማለት ርዕሰ አንቀጹ ሀሳቡን አጠቃሏል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። ውድ አድማጮች፣ የምሽቱ ፕሮግራማችን ተጠናቋል። በ22 በ25 በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪ24 ላይ የሚተላልፈው ፕሮግራማችን እዚህ ላይ ያበቃ

በእኛ በኩል ሰላም፣ ደህና ደሩ።